የዋስትና መብታቸው እንዲከበር የጠየቁት የቀድሞ የኢትዮጵያ ሰላም ሚኒስትር ዴኤታ አቶ ታየ ደንድአ ዛሬ ረቡዕ በፌዴራሉ ጠቅላይ ፍርድ ቤት ቢቀርቡም ችሎቱ ለሁለተኛ ጊዜ የሳምንት ቀጠሮ ሰጥቷቸዋል። አቃቤ ሕግ ካቀረበባቸው ሶስት ክስቶች ሁለቱ ውድቅ የተደረገላቸው አቶ ታዬ እንዲከላከሉ በተበየነባቸው ማለትም ህገወጥ የጦር መሳሪያ በመያዝ በሚለው ሶስተኛ ክስ ላይ የዋስትና መብት አቤቱታ ማቅረባቸውን ባለቤታቸው ወይዘሮ ስንታየው አለማየው ለአሜሪካ ድምፅ ተናግረዋል። ገልሞ ዳዊት አጠር ያለ ዘገባ ልኮልናል። የቀድሞው የሰላም ሚኒስትር ዴታ አቶ ታዬ ደንዳ የዋስ መብታቸው እንዲከበር በጠየቁት መሰረት ዛሬ ነሐሴ 22 ቀን 2016 ዓ.ም 6 ኪሎ በሚገኘው የፌዴራል ጠቅላይ ፍርድ ቤት ችሎት ቢቀርቡም ዳኞች ባለባቸው ተደራራቢ ሥራ ምክንያት ለሁለተኛ ጊዜ ለቀጣይ ሳምንት ረቡዕ ነሐሴ 29 ቀን 2016 ዓ.ም መቀጠራቸውን ባለቤታቸው ለአሜሪካ ድምጽ ተናግረዋል። አቶ ታዬ ለጠቅላይ ፍርድ ቤቱ ስላቀረቡት የዋስ መብት ጉዳይ የአሜሪካ ድምፅ ጠየቃቸው። አቶ ታዬ ደንዳ ባለቤት ወይዘሮ ስንታየው አለማየው እንደምከተለው አስረድተዋል። ካናንዱራ የሮላ ለመጋፈተሜ ነጋፋ የሮ ጀልቀባ ጋፈተሙ ማ ተወልራ በመጀመሪያ ጊዜ የዋስ መብት ሲጠየቅ በተደራራቢ ወንጀል ተጠርጣሪ ስለሆነ ተብሎ ተከለከለ። ከዚያ አንደኛና ሁለተኛ ክሶች ውድቅ ከተደረጉ በኋላ ደግሞ አሁንም ሐምሌ ሰላሳ ቀን ሁለት ሺህ አስራ ስድስት ዓመተ ምህረት በዋለው ችሎት የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ህገ መንግስትና ህገ መንግስታዊ ስርዓት ችሎት ተጠርጣሪው የዋስ መብት ብጠበቅላቸው በተፈለጉ ጊዜ ፍርድ ቤት ሊቀርቡ አይችሉም ስል አሁንም የዋስ መብት ጥያቄውን ውድቅ አደረገ። ሶስተኛው ክስ ግን በስምንት ዓመት የሚያስቀጣ ስለሆነ ይህስ የዋስ መብትን አያስከለክልም በሚል ነው ለፌደራል ጠቅላይ ፍርድ ቤት የዋስትና መብታቸው እንዲከበርላቸው ጥያቄ ያቀረቡት አቶ ታዬ አቤቱታውን ባለፈው ነሐሴ አስራ ሶስት ቀን ማስገባታቸውንና ነሐሴ አስራ አምስት ቀን ደግሞ ፍርድ ቤት ቀርቦ ማስረዳታቸውን ወይዘሮ ስንታየው አስታውሰዋል። ዛሬም በጠቅላይ ፍርድ ቤቱ ችሎት ቀርበው ውሳኔ እየተጠባበቁ ሳለ ዳኞች ባለባቸው ተደራራቢ ሥራ ምክንያት በሚል አሁንም ውሳኔውን ለመጠባበቅ ለነሐሴ 29 ቀን 2016 ዓ.ም ማስተላለፋቸውን ተናግረዋል። አቶ ታዬ ባለፈው ታኅሳስ 1 ቀን 2016 ዓመተ ምሕረት በማኅበራዊ ብዙኃን መገናኛ ገጻቸው ጠቅላይ ሚኒስትሩን የሚተቹ መልእክቶችን ያዘሉ ጽሑፎችን ማጋራታቸውን ተከትሎ በቁጥጥር ስር ውለው ክስ እንደተመሰረተባቸው ይታወሳል። በቀረቡባቸው አንደኛና ሁለተኛ ክሶች የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ሕገ መንግሥትና ሕገ መንግሥት ሥርዓት ችሎት ሐምሌ ሠላሳ ሁለት ሺህ አሥራ ስድስት ዓመተ ምህረት በዋለው ችሎት ውድቅ ሲያደርግ ሦስተኛውን ማለትም ሕገወጥ የጦር መሣሪያ መያዝን ክስን በተመለከተ እንዲከላከሉ ብይን በመስጠት ተከሳሹ የሚያቀርቡትን መከላከያ ለመስማት ለቀጣዩ ዓመት ጥቅምት ስምንት ቀን ሁለት ሺህ አሥራ ሰባት ዓመተ ምህረት ቅጠሩ እንደ ሰጠ መዘግባችን ይታወሳል። They are Americadams, Calmodids, Cardis, Ababa.